ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር ስኮት ሞሪሰን ለአውስትራሊያውያን የገና በዓል መልካም ምኞታቸውን ገለጡ። የኮቪድ 19 ሶስተኛ ዙሩ የክትባት መከተቢያ ጊዜ ያጠረ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን ለአውስትራሊያውያን የገና በዓል መልካም ምኞታቸውን ገለጡ። በመልእክታቸውም በተለይ በዚህ ዓመት ምን ያህል አንዳችን ለአንዳችን ምስጋና የሚገባን መሆኑን ልብ የሚያሰኝ ነው ያሉ ሲሆን፣ ምንም እንኳ በርካታ አውስትራሊያውያን ለመጀመሪያ ጊዜ ከረጅም ጊዜ በኋላ በገና በዓል አንድ ላይ ቢታደሙም ሁሉንም የሚያካትት አለመሆኑንም አንስተዋል። አዲሱ የኦሚክሮን ቫይረስ ፈታኝ መሆኑንም ጠቁመው ሆኖም ልንወጣው የምንችለው በአንድነት ሁሌም በጋራ በህብረት ብቻ ነው ሲሉም አሳስበዋል። የገና በዓል የተስፋ በዓል መሆኑንም ጠቅሰው አውስትራሊያውያን በተስፋ የተሞሉ ሰዎች መሆናቸውን፣ አውስትራሊያዊ መሆንም ትልቅ ነገር መሆኑን ገልጠዋል በበኩሌ በግልጽ ከታየው አነቃቂ ተከባካቢና በወኔ ከተሞላ የአውስትራሊያውያን መንፈስ የላቀ ስጦታን አልሻምም ብለዋል። በተለይም የበጎ ፈቃደኞችን የአውስትሬልያ ፌዴራል ፖሊስና የመከላከያ ሰራዊት አባላትን ምስጋና አቅርበዋል። ሁላችንም የገና ድንቅ ሀሴቶች ይግጠመን በተለይም ለልጆቻችን፣ በማለት እኔና ባለቤቴ ጄን በቤተሰባችን ስም መልካም የገናና 2022 አዲስ ዓመትን እንመኝላችኋለን። መልካም ገና አውስትሬልያ፣ እግዚአብሔር ይባርካችሁ ብለዋል። የፌዴራል ተቃዋሚ ቡድን የኮቪድ-19 ሶስተኛ ዙር ተጨማሪ ማጠናከሪያ ክትባት ጊዜ ማጠርን በመልካም ጎኑ እንደሚመለከተው ገልጦ ሆኖም የፌዴራል መንግስቱ የክትባት አቅርቦት ወደ ኋላ የተጓተተ ነው ሲል ተችቷል። ከሁለተኛ ዙር ክትባት በኋላ ተጨማሪ የማጠናከሪያ ክትባትን የመከተቢያ ጊዜ ከጃንዋሪ አራት ጀምሮ ከአምስት ወራት ወደ አራት ወራት ዝቅ ብሏል። በጃንዋሪ መጨረሻ ላይም ወደ ሶስት ወራት ዝቅ ይላል። ተቃዋሚ ቡድን መሪ አንቶኒ አልቤኒዚ የፌዴራል መንግስቱ የወረርሽኝ ግብረ ምላሽ ከመነሻው የተጓተተ እንደነበርና ከቶውንም መንግስት የአመራር ሚናውን ለክፍለ አገራት መሪዎች አሳልፎ ሰጥቷል አውስትራሊያውያን ግልጽ የሆነ አመራር ቢሹም አላገኙም ሲሉም ተችተዋል። በሌላ በኩል ምዕራብ አውስትራሊያ ውስጥ አንድ ክትባት ካልተከተበ ፈረንሳዊ ቱሪስት ጋር ተያይዞ አምስት ሰዎች በኮቪድ-19 ተጠቅተዋል። ደቡብ አውስትራሊያ በሚቀጥለው ሳምንት ዲሴምበር 28 ጥላቸው የነበሩትን ገደቦች ለማንሳት ወጥና የነበረ ቢሆንም በቫይረስ የተጠቁ ሰዎች ቁጥር በማሻቀቡ የተነሳ ወደ 2022 አሻጋግራለች። ደቡብ አውስትራሊያ ውስጥ ትላንት ሐሙስ ዲሴምበር 23 484 ሰዎች በቫይረሱ ተይዘው የነበረ ሲሆን በዛሬ ዕለት ወደ 688 ከፍ ብሏል። በቫይረሱ ከተያዙ ሰዎች ውስጥ 7 ፐርሰንቱ የተጠቁት በኦሚክሮን ቫይረስ መሆኑም ተገልጧል። ኩዌንስላንድ በበኩሏ 589 ነዋሪዎቿ በቫይረስ መያዛቸውን አስመዝግባለች። በትላንትና ዕለት ብቻ ከ30 ሺህ በላይ ሰዎች የኮሮና ቫይረስ ምርመራ አድርገዋል። የኩንስላንድ ጤና ሚኒስትር ኢቬት ዳት ኩንስላንዳውያን ቤታቸው ውስጥ የሙቀት መለኪያ፣ መደበኛ መድኃኒቶችን ከልጆች ውስጥ አንዳቸው ቢታመሙ ወይም ከወላጆች አንዳቸው ለሕመም ቢዳረጉ ምን ማድረግ እንደሚገባቸው እንደሚገባቸውና አስፈላጊ ቁሳቁሶችን ከወዲሁ እቅድ በመያዝ ሊያሰናዱ እንደሚገባ አሳስበዋል። ኒውሳውዝ ዌልስ ውስጥ 5612 ሰዎች በቫይረስ ሲያዙ የአንድ ሰው ሕይወት አልፏል። ቪክቶሪያ 2095 ነዋሪዎቿ በቫይረስ ሲጠቁ ስምንት ሰዎች ለልፈተ ሕይወት ተዳርገዋል። ይህ በእንዲህ እንዳለም በበረራ አስተናጋጆች ጥራት ሳቢያ በርካታ የገና ዋዜማ የአውሮፕላን ጉዞዎች ተሰርዘዋል። ከሜልበርን አውሮፕላን ማረፊያ መነሳት የነበረባቸው ግማሽ ደርዘን ያህል እንዲሁም ከሲድኒ መነሳት የነበረባቸው የጄት ስታር እና ኳንታስ በረራዎች ለመሰረዝ የበቁ ሲሆን በርካታ በረራዎች በተያዘላቸው ጊዜ ሰንጠረዥ መሰረት ጉዞቸውን ቀጥለዋል። ለበረራዎቹ መሰረዝ ምክንያት የሆኑት የበረራ ሰራተኞች የኮቪድ-19 ምርመራ ማድረግ እና ወሸባ መግባት ጋር ተያይዞ መሆንም ተገልጧል። ለቦክሲንግ ደይ የሸመታ ቀን ከፍተኛ ግዢና ሽያጭ የሚጠበቅ ሲሆን በኮሮና ቫይረስ መስፋፋት ሳቢያ ሸመታዎቹና በአካል ከሱቆችም ይሆናል ተብሎ ይጠበቃል። በኮሚኒልስ ባንክ ዳታ ግምት መሰረት በለቱ የቢሊዮን ዶላርስ ሸመታዎች ይካሄዳሉ። በአማካይ ግዢ ይሄዳል ተብሎ የታሰበው 557 ዶላርስ ሲሆን በይበልጥ ተሸማች ከሚሆኑት ውስጥ አልባሳት ቀዳሚውን ስፍራ ሲይዝ፣ ቴክኖሎጂ የቤት ውስጥ የኤሌክትሪክ ቁሶችና ነጫጭ ቁሳቁሶች በስፋት ተሸማች ይሆናሉ ተብሎ ታስቧል። ኒው ሳውዝ ዌልስ ውስጥ አንድ በሽብር ድርጊት ተሳትፎ ተጠርጣሪ የሆነ ግለሰብ በፖሊስ ቁጥጥር ስር ውሏል። ተጠርጣሪው የ34 ዓመት ግለሰብ በጥምር ጸረ ሽብር ቡድን ክትትል ሲደረግበት የነበረ ሲሆን አያሌ በሽብር የተፈረጀው የእስላማዊ መንግሥት ድርጅት አቋሞችን የሚያንጸባርቁና ጽንፈኛ አታያዮችን በተለያዩ የኦንላይን መድረኮች ሲያሰራጭ እንደነበረ ተነግሯል። ዛሬ አርብ ዲሴምበር 24 ማለዳ ላይ በቁጥጥር ስር የዋለው ግለሰብ ክስ ወደሚመሠረትበት ሳውዝርላንድ ፖሊስ ጣቢያ ተወስዷል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በአስገዳጅ ጉልበት ያልተሰራ መሆኑ እስካልተረጋገጠ ድረስ ቻይና ሺንጃንግ ክፍለ ሀገር ውስጥ የተመረቱ ምርቶች ወደ ዩናይትድ ስቴትስ እንዳይገቡ የሚያግድ ድንጋጌ ፈርመው አጸደቁ። እርምጃው በተለይም ቻይና ውስጥ የሚገኙ ዊገርስ ሙስሊሞችን አስመልክቶ የተወሰደ መሆኑም ተጠቁሟል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 72 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 35 ኢትዮጵያ ብር ከ15 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰመልን ፐርስ በጣሙን ሞቃታማና ፀሐያማ ሆነው ይውላል። ዝቅተኛ 23፣ ከፍተኛ 42። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 15፣ ከፍተኛ 27። ሜልበርን በአብዛኛው ፀሐማ ሆነው ይውላል። ዝቅተኛ 16፣ ከፍተኛ 21። ሆባርት በከፊል ደመናማ ይሆናል። ዝቅተኛ 15፣ ከፍተኛ 21። ካምብራ ብራ ይሆናል። ዝቅተኛ 25 ከፍተኛ 30። ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 21፣ ከፍተኛ 30። ብሪስበን ካፍ ያይጥላል። ዝቅተኛ 22፣ ከፍተኛ 28። ዳርዊን ያካፋል። ዝቅተኛ 25፣ ከፍተኛ 31። አዲስ አበባ ፀሐያማ ሆኖ ይውላል። ዝቅተኛ 12፣ ከፍተኛ 24 ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ጠቅላይ ሚኒስትር ስኮት ሞሪሰን ለአውስትራሊያውያን የገና በዓል መልካም ምኞታቸውን ገለጡ። የኮቪድ-19 ሶስተኛ ዙር የክትባት መከተቢያ ጊዜ አጠረ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።